የመንግስት ኢንፎርሜሽንና ኮሚኒኬሽን ሚኒስትር ዶክተር ነገሬ ሌንጮ በጽህፈት ቤታቸው በሁለት ፈረቃ ጋዜጣዊ መግለጫ ሰጥተዋል። ከእነዚህም ደቡብ ሱዳን ኡጋንዳና ግብፅ፣ በኢትዮጵያ ላይ ይዶልታሉ ለተባለው ሐሰት እንደሆነና ለፖለቲካ ትርፋማነት ከውጭ የተቀነባበረ ነው ሲሉ አጥላልተውታል። ስለ አስቸኳይ አዋጁ አራተኛው ወር ላይ ስለምንገኝ ገና ጥናት የተደረገበት በመሆኑ መቼ እንደሚነሳ አልገለጹም። በሀገሪቱ በሶማሌና ኦሮሚያ ግጭት አለ በተባለው እና በተከሰተው ድርቅ ከምን ላይ እንደሚገኝ እና ለእርዳታው ምን እየተሰራ እንደሆነ በሚለው ላይ የሰጡትን መልሶች በግጭቱ በመጀመር ኦሮሚያና በሶማሌ ኢትዮጵያ ሶማሌ ክልል መካከል ግጭቶች እንደነበሩ አንዳንድ ዞኖች፣ ወረዳዎች አካባቢ ማለት ነው። ይሄ ትክክል ነው። ይሄ ግጭት መንስኤው እንደሚታወቀው ግጭቱ የተከሰተበት አካባቢ ለግጭቶቹ የተለያዩ ምክንያቶች አሉ። አርብቶ አደሮች የምኖሩበት በብዛት የምኖሩበት አካባቢ በግጦሽ በውሃ እና በተለያዩ ምክንያቶች ሰዎች የሚጋጩበት አንዳንድ ጊዜ ደግሞ ከክልል ተሻግሮ ከብቶች ዘረፋ ላይ የምሰማሩ አካላት በዚህ ምክንያት ግጭቶች እናስታውሳለን። ስለዚህ የኦሮሚያ ብሔራዊ ክልላዊ መንግስትና የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ኃላፊዎች የአገር ሽማግሌዎችም ያሳተፈ ይሄንን ችግር ከመሰረቱ ለመፍታት ሁለቱም ሕዝቦች ነገር ግን አልፎ አልፎ እንደዚህ አይነት ችግር በሚፈጠርበት ጊዜ ኃላፊነት በተሞላ ሁኔታ አሁን በሁለቱም ክልሎች ተይዘዋል ማለት ነው። በሀገሪቱ ድርቅ ተከሰቷል። ለዚህ የድረሱልኝ ጥያቄ ከምን ደረጃ ላይ እንደሚገኝ ዶክተር ነገሬ ገንጮ የሰጡት ምላሽ ዘንድሮም ደግሞ እንደሚታወቀው ምንም እንኳን መጠኑ እንደ ባለፈው አመት ባይሆንም በተለይ ከመስከረም እስከ ሂዳር ይጠበቅ የነበረው የዝናብ በማስተጓገሉ ና ከዛም በኋላ ደግሞ ስንጠባጠብ ስለነበረ ትልቅ ችግር እንደተከሰተ ና መንግስት የእንን ሁኔታ በማጥናት ችግሮን ምን ያህል ከፍተኛ እንደሆነ ካጠና በኋላ ከጥር 1 2017 በፈረንጆች እስከ ዲሰምበር 2017 5.6 አንድ አመት ጊዜ ማለት ነው። ከዚህ ወር ጀምሮ በአንድ አመት ጊዜ ውስጥ 5.6 ሚሊዮን የሚሆን ሕዝብ እርዳታ እንደምፈልግ በትክክል ለሀገር ውስጥም እንዲሁም ደግሞ ለሌሎችም አካላት የገለጸበት ሁኔታ አለ። ይህንን ችግር ለመቅረፍ በመንግስት በኩል እየተወሰደ ያለው ምንድን ነው ለሚባለው የሚያስፈልገው በጀት እንግዲህ ወደ 948 የአሜሪካን ዶላር እንደሆነ ተገልጿል። ከዚህ ውስጥ አሁን በአጭር ጊዜ ውስጥ ምላሽ ለመስጠት መንግስት ያደረገው ወደ 47 ሚሊዮን አሜሪካን ዶላር በመመደብ በኢትዮጵያ ብር ከ1 ቢሊዮን በላይ ማለት ነው። ከዛም ባሻገር ደግሞ የክልል መንግስታትም በቢሊን የሚቆጠር ገንዘብ በመመደብ ዘጠኝ ዞኖች በሶማሌ ክልል ዘጠኝ ዞኖች እንዲሁም ደግሞ በኦሮሚያ በቦረና በጉጂና ምስራቅ ሐረርጌ አካባቢ ቆላማ ስፍራዎች ላይ እንዲሁም ደግሞ ደቡብ ኦሞና ሌሎችም ጋሞ ጎፋ አካባቢ ወደ ሶስቱ የሚሆኑ ዞኖች አካባቢ ተከስተዋል ማለት ነው። ጌታቸው ተድላ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ